በአውስትራሊያ የተለያዩ ከተሞች የሚኖሩ ትውልድ ኢትዮጵያውያንና ኢትዮጵያውያን በሙሉና በከፊል የኮሮና ገደቦች ውስጥ ሆነው የመስቀል በዓልን አክብረዋል። ሲድኒና ሜልበርን ሙሉ ለሙሉ ክልከላ ውስጥ በመሆናቸው የደመራ ስነ ሥርዓት ያልነበረ ሲሆን የብሪዝበኑ ነዋሪ አቶ ሳሙኤል ክፍሌ ደማቅ የመስቀል በዓል አክብረው እንዳሳለፉ ገልጸውልናል። ፐርስ በደመራ ስነስርዓትና አዳራሽ ውስጥ በተዘጋጀ የበጎ አድራጎት ዝግጅት ሲከበር ባለፉት ሀያ ዓመታት በአውስትራሊያ ውስጥ የኖሩት የአድላይዱ ነዋሪ አቶ ጉልላት ከበደ መስቀልን አገር ቤትን በሚያስታውስ ሁኔታ ከተለያዩ እምነት ተከታይ ወዳጅ ቤተሰብ ጋር ተሰባስበው እንዳከበሩት ነግረውናል። እዚያ ጋር ከመጣን አሁን ወደ ሀያ ዓመት ሆኖናል ማለት ነው እና ባሉት ዓመታት ያው የባለቤቴ ጉራጌ በሆነች አብዛኛውን ጊዜ ወዳጆቻችን እና ቤተሰቦቻችን እየጠራን ያው ለሀያ አመት ለአስራ አምስት አመት ከእሷ ጋር እያከበርን እንገኛለን። ከሀገር ቤት በማያንስ ሁኔታ ለየት ባለ ትዝታችንን በማስታወስ ቤተሰቦችንና የቅርብ ጓደኞችን ቤት በመጥራት ክትፎ፣ የጎመን ክትፎ ከሺያ አይብ፣ በጎመን ወይም ዝምዳት ነጭ አይብ፣ ቆጮ አዘጋጅተን ባህሉን እየበላን እያከበርን ነው። አባቶቻችን ያቆዩልን ባህል መሰረት በማድረግ የተለያዩ እምነት ተከታዮች ማለት የፕሮቴስታንት፣ የሙስሊም ጓደኞቻችን ከነልጆቻቸው ልጆቻቸው ቤታችንን በመጥራት በጋራ እናከብራለን። ልጆቻችንም የሚቀጥለው ትውልድ ተረካቢ በመሆን ባህሉን እንዲያውቁ ማድረግ እያንዳንዱ ኢትዮጵያዊ ግዴታ ነው የሚል እምነት ስላለን አብረን በጋራ ተሰብስበን እያከበርን ነው። ሲድኒ ያሉ ቤተሰቦቻችን፣ ወዳጆቻችን በሜልበርን ያሉ ወዳጆቻችን ዘንድሮ በኮሮና ምክንያት ስላልመጡ በእውነት ስለተለዩን በጣም ነው የምናዝነው። በጣም እናመሰግናለን። እነሱንም መልካም የመስቀል በዓል እንዲሆን እንመኛለን። እንዲሁም አንተንና የኤስቢኤስ የሬዲዮ ፕሮግራም ጣቢያ አዘጋጆችንም ለሰጣችሁን እድል በጣም አከብራለሁ። በጣም አመሰግናለሁ። ኢትዮጵያ፣ ሀገራችን ይባርክ እናንተንም ይባርክ። መልካም መስቀል በዓል። የአቶ ጉልላት ባለቤት ወይዘሮ ፀሐይ ሸዋ ረገድ ክትፎና ባህላዊ ምግቦችን አዘጋጅተው ከእንግዶች ጋር ቤት ውስጥ ሰብሰብ ብለው መስቀልን እያከበሩት እንደሆነ ይገልጻሉ። በቆንጆ ሁኔታ እንዳገሩ ማለት ነው። እንዳገር ሀገር ቤትም ባይሆን ያው እናመሳስለዋለን። እንትን ምንድነው ክትፎ አዘጋጅተናል። ቆጮ ጋግረናል ካሽየ ዝማሙጃት የጎመን ክትፎ ነጫይ አዘጋጅተን ዘመዶቻችን ጠርተን እያከበር ነው ያለ ነው። በመጨረሻ የቅቤ ቡና ፍልተን የሚጠጣውም ውስኪው ምኑ ምን ጠጥተን በቃ ተደስተን እንለያያለን። በአቶ ጉልላትና ወይዘሮ ፀሐይ ቤት ውስጥ በእንግድነት ተገኝተው መስቀልን እያከበሩ ካናገርናቸው እንግዶች መካከል አቶ መዝገቡ ሳሌ አገር ቤት ቤተሰቦቼ መካከል ሆኜ እያከበርኩ ያለው አይነት ስሜት ተሰምቶኛል ይላሉ። እኔም አጋጣሚ ከዛው ነው የመጣሁትና ቤተሰቦቼ ጋር ያጣሁትን ምናልባት ከሶስት ዓመት በኋላ እዛው ያለሁበት ቤተሰቦቼ መካከል እንዳለሁ ስሜት ነው የተሰማኝ። ብዙ ኢትዮጵያውያን ተሰብስበዋል። የበዓል አዘገጃጀቱም፣ አለባበሳቸውም፣ አቀራረቡም ራሱ በቃ ኢትዮጵያ ውስጥ ሰው እንዳለህ ነው የሚሰማው ስሜት። እና እኔ በበኩሌ የራሴን ትዝታ ነው ያገኘሁት። ወይዘሮ ሀሊማ ያሲን ኢትዮጵያውያን ያለን የተለያየ ባህል ውብና ልዩ ነው ሲሉ በባህል አከባበሩ የተሰማቸውን ስሜት ይገልጻሉ። ገና በሩን ስገባ ከእህቴ ከፐርዝ መታ ልጆቼ ና ባለቤቴ ስንገባ ራሱ ገና በቃ እኔ በእውነት ኢትዮጵያ ውስጥ ያለሁን ይመስለኝ። የኮባው ሽታ ገና እኮ ምግቡ እየተሰራ ነው ምልህ እያቀራረበች ባለቤቱ እያለች ፀሀይ እንደው የሚገርማ አይነት በቃ እኔ አዶነ እንዴት አድርጌ እንደምነግርህና ከዛ ቀርቦ ደግሞ ያቀራረቡ የክትፎ በጣባው ላይ ሆኖ እንደገና እንትኑ ምንም ቃላት እኮ የለኝም ይሄ እንትኑ አሁን ራሱ እያየሁት ነው የምነግርህ። እንትኑ ይሄ ኮባው ላይ ኮባው በክብ ተቆርጦ በቃ እንደዚህ አጥፈውና ያሳዩሃል። እንደዚህ መሀሉን ከፈት አድርገ አበባ ይመስላል። እና በዛ ላይ የተለያየውን አይነት የክትፎው፣ የአይቦ አይነት፣ የተለያየ የጎመን ክትፎ የምን እኔ ምን ልንገርህ? በቃ እኔ ኢትዮጵያ ውስጥም እንደዚህ ያየሁ አይመስለኝም። ና ምንድነው የተሰማኝ ራሱ ልጅ የመጀመሪያ ልጅ እንዲገብቶ ነበርና ደንግጦ፣ ያቀራረቡን ሁኔታ እንደዚህ አይቼ አላቅም፣ በእውነት ነው። ምላስ ብሎ ፎቶ ያነሳው ልጁ ላይ ይዞት ይዞትና፣ አበባ ነው የሚመስል ግሬዳ ነው የምትለው በቃ ያቀራረቡ ሁኔታ ና እያንዳንዳችን ያንን ኮባ በእጃችን ይዘን የቀንድ ይሄ ማንኪያ የለም፣ በሱ ነው የምትበላው። እና ቆጮ ምኑ እኔ ልነግርህ አልችልም እና በጣም ሰርፕራይዝ ሆነን ነው እንትል ያለው እና አንድ ላይ የተረዳሁት ነገር ምንድን ነው እኛ ኢትዮጵያውያን ምን ያህል የሚያኮራ ባህል እንዳለን፣ በቃ በምግቡ በቋንቋው በተለያየ ነገሩ የምንኮራበት ባህል ያለን እና እንደው ውጭ ሀገር ላይ ይህንን ይዘ ሄደህ ራሱ እንደ በዚህ ሁኔታ ማክበሩ ለልጆቻችን ለሌላው ሁሉ አርአያ መሆን ማሳየት በጣም የሚገርም ነው እና በዚህ አጋጣሚ ላይ እንደው ጉልላት እና ፀሐይን በጣም ላመሰግናቸውና ባህሉን ጠብቀው እንደዚህ የመስቀልን በዓል ሲከበር በዚህ ላይ አጀማመሩ ራሱ አባ ነበሩ፣ የኦርቶዶክስ አባት ነበሩ። እሳቸው ቀድሰው ሁሉ ነው የተጀመረው። እኔ ልነግርህ አልችልም። የቡና እኔ ምንም ቃላት የለኝም። መስቀል የአዲስ ተስፋ ብርሃን ነው። የአድላይድ የሚኖሩ የክርስትና እምነት ተከታዮች በደብረ ምሕረት ቅዱስ ዑራኤል ቤተ ክርስቲያን ተገኝተው የደመራ ሥነ ሥርዓት ላይ የተካፈሉ ሲሆን ዶክተር አለሙ ጡርነ አከባበሩን በተመለከተ ጠይቀናቸዋል። እኛ የአድሌድ የምንገኝ ምእመናን የደመራ ባህልን በደብረ ምሕረት ቅዱስ ራኤል ቤተ ክርስቲያን በየአመቱ እንደምናከብረው በደመቀ ሁኔታ ነው ያከበር ነው ሁሉም ምእመን ያው በሀገር ባህል ደምቆና ደስ በሚል ሁኔታ በዓሉን አክብሮ ተመልሷል። በዚህም የደመራ በዓል ላይ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን ና የግጽ ኦርቶዶክስ ምእመናን እና ቀሳውስት ተገኝተዋል እና በዓሉ በአጠቃላይ በደመቀ ሁኔታ ደስ በሚል ሁኔታ ተከብሮ አልፏል። ከዚህ በተጨማሪ ያው ማለት የሚፈልገው ለመላ ክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ ማለት ፈልጋለሁ። ለመላ ኢትዮጵያውያንም አዲስ ዓመት የሰላም ና የፍቅር ዓመት እንዲሆንልን እንመኛለሁ። ሕዝባችንንም እግዚአብሔር በጥበቡና ምረቱ እንዲታደግለን እንጸለያለን። እኛም በሀሳባችን ና በጸሎታችን ከወገኖቻችን ጋር መሆናችንን መግለጽ ወዳለን። አመሰግናለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ